የተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት በዚህ ወር መጀመሪያ ባካሄደው ስብሰባው በኤርትራና በሶማሊያ ላይ ከስድስት ዓመታት በፊት የጣለውን የጦር መሳሪያ ማዕቀብ እስከ ጎርጎሪዮሳዊው ኅዳር 2016 ዓ ም ለማራዘም ወስኗል። ምክር ቤቱ እዚህ ውሳኔ ላይ የደረሰው የዓለሙ መንግስታት ድርጅት የሶማሊያና ኤርትራ ተቆጣጣሪ ቡድን ኤርትራ በአካባቢው ሀገራት የሚንቀሳቀሱ ቡድኖችን ትደግፋለች በሚል ያቀረበለትን ዘገባ መሰረት አድርጎ ነው። ሆኖም የጸጥታ ጥበቃ ምክር ቤቱ ይህንኑ የቡድኑን ዘገባ የሚደግፍለት አዲስ መረጃ ማግኘቱን እንደሚጠራጠሩት በለንደን የሚገኘው ቻተም ሀውስ የተባለው የፖለቲካ ጥናት ተቋም የአፍሪካ ክፍል ተባባሪ ተመራማሪ አህመድ ሱሌይማን ገልጸዋል። የጸጥታ ጥበቃ ምክር ቤቱ ውሳኔውን የወሰደው ኤርትራ ለአካባቢ ታጣቂና ለኢትዮጵያ ተቃዋሚ ቡድኖች ትሰጠዋለች ስለሚባለው ድጋፍ ተቆጣጣሪ ቡድኑ ያቀረበለትን ዘገባ ከተመለከተ በኋላ ነው። በዚሁ ውሳኔው የኤርትራ መንግስት፣ ቀደም ሲል ስለተጠቀሰው ድጋፍና ኤርትራና ጅቡቲ በተጋጩበት ጊዜ በግዳጅ ላይ እያሉ ስለጠፉት የጅቡቲ ተዋጊዎች ጉዳይ ተጨማሪ መረጃ እንዲያቀርብ ለመገፋፋት ነው እና የምክር ቤቱ እርምጃ የእስካሁኑ ውሳኔው ቅጥያ ሆኖ ልናየው እንችላለን ይሁን እንጂ በኤርትራ ላይ ማዕቀብ እንዲጣል ከመጀመሪያውም ምክንያት የሆነውን ኤርትራ አሸባብን ለመሳሰሉ ቡድኖች ድጋፍ ትሰጣለች መባሉን የሚደግፍለት ወሳኝ ማስረጃ ባለፉት ጥቂት ዓመታት አግኝቷል ብዬ አላስብም። ኤርትራ የጸጥታ ጥበቃ ምክር ቤቱን ወቀሳ በማጣጣል የጦር መሳሪያው ማዕቀብ እንዲነሳላት ጥሪ ብታቀርብም ይኸው ጥያቄዋ እንደ አህመድ ሱለይማን ግምት በቅርቡ እውን ይሆናል ተብሎ አይጠበቅም። የኤርትራ የውጭ ጉዳይ ሚኒስትር ማዕቀቡ እንዲነሳ በድጋሚ ለጸጥታ ጥበቃ ምክር ቤቱ ጥሪ አሰምተዋል። እንደሚመስለኝ ከዋና ጸሐፊው ፓንኪ ሙንም ጋር ተገናኝተው ማዕቀቡ ሊነሳ ስለሚችልበት ጉዳይ ተነጋግረዋል። እርግጥ እስካሁን ማዕቀቡ ወደሚነሳበት ሂደት ላይ ባይሰሩም ይህ በዓመታት ውስጥ እውን ሊሆን የሚችል ይመስለኛል። የምናየው ከኤርትራና በተለይ ከኤርትራ መንግስት ጋር ባለው የዓለም አቀፉ ማህበረሰብ ወይም የአንዳንድ ሀገራት ግንኙነት ላይ የሆነ ለውጥ ምናልባትም የአቋም ለውጥ መኖሩን ነው። ስለዚህ በተለይ በወቅቱ አውሮፓ ውስጥ ትልቅ መነጋገሪያ ርዕስ የሆነው ፍልሰትን የመሰለ ጉዳይ በግንኙነታቸው ላይ ተጽዕኖ አሳርፎ ማዕቀቡ የተራዘመበትን ውሳኔ ሊያስለውጥ ወደሚያስችልበት እርምጃ ማምራት አለማምራቱ ወደፊት የሚታይ ይሆናል። የአውሮፓ ህብረት ከሶሪያውያኑ ቀጥለው በአሁኑ ጊዜ ወደ አህጉሩ በብዛት የሚገቡት ስደተኞች ኤርትራውያን እንደመሆናቸው መጠን ለችግሩ መፍትሄውን በዚያው አይነተኛ የስደተኞች መፍለቂያ ከሆኑት ሀገራት ጋር ለማፈላለግ ስደተኞቹ አውሮፓ ምድር ሳይገቡ ገና በሀገራቸው ሊቆዩ ስለሚችሉበት ጉዳይ ለመምከር በሚቀጥለው ሳምንት ሞልታ ርዕሰ ከተማ ቫሌታ አንድ ጉባኤ ጠርቷል። በኤርትራ ላይ የተጣለው የጦር መሳሪያ ማዕቀብ መራዘሙ ግን በዚሁ የአውሮጳ ህብረት ጥረት ላይ አሉታዊ ተጽዕኖ እንዳያሳርፍ ስጋት ቢኖርም፣ ተባባሪው ተመራማሪ አህመድ ሱሌይማን ሁለቱ ጉዳዮች ለየራሳቸው እንደመሆናቸው መጠን ውይይቶቹ መቀጠላቸው እንደማይቀር ጠቁመዋል። የአውሮጳ ህብረትና የአውሮጳ ህብረት ኮሚሽን የስደተኞችን ቁጥር ለመቀነስ በጀመሩት ጥረት ከኤርትራ መንግስት ጋር ለመስራት እየሞከሩ ነው። ኮሚሽኑ የስደተኞች መፍለቂያ የሆኑት ሀገራት ዜጎቻቸው ወደ አውሮጳ ሳይሰደዱ በፊት ሁነኛ ዘዴ ያገኙ ዘንድ ወደ ሁለት ቢሊዮን ዩሮ ለመስጠት አቅዷል። ስለዚህ እነዚህ ውይይቶች መቀጠላቸው አይቀርም ብዬ አስባለሁ። እንዲያውም ከሌሎች የኤርትራ ውስጣዊ ፖለቲካን ከሚመለከቱና በዝግ ስብሰባዎች ከሚካሄዱት ውይይቶች ተነጣጥለው መታየታቸው አይቀርም። የጸጥታ ጥበቃ ምክር ቤቱ በዚህ ወር መጀመሪያ ገደማ በተባበሩት መንግስታት ድርጅት ሰነድ ምዕራፍ 7 አንቀጽ 2244 መሰረት ባስተላለፈው በዚሁ ውሳኔውም የሶማሊያና የኤርትራ ተቆጣጣሪ ቡድን ተልእኮውን ለተጨማሪ አንድ ዓመት እንደ ጎርጎሪዮሳዊው ዘመን አቆጣጠር እስከ ታህሳስ 16 2016 ዓ ም እንዲቀጥል በመወሰን የኤርትራ መንግስት በዚሁ ጊዜ ተቆጣጣሪው ቡድን ወደ ሀገሩ መግባት የሚችልበትን ሁኔታ እንዲያመቻች ያለውን ትጽቢት ከመግለጽ ወደኋላ አላለም።